በህወሀት አመራሮች መካከል ያለው ውጥረት እንዳሰጋቸው የመቀለ ነዋሪዎች ተናገሩ። በህዝባዊ ወያኔ ሀርነት ትግራይ ህወሀት አመራሮች መካከል የተፈጠረው ውዝግብ ወደ ግጭት እንዳያመራ ስጋት እንዳሳደረባቸው ለአሜሪካ ድምፅ አስተያየት የሰጡት የመቀለ ከተማ ነዋሪዎች ገልጸዋል። የፓርቲው አመራሮች ሁሉንም ችግሮች በውይይት በመፍታት የህዝብ ጥያቄዎችን በመመለስ ላይ አተኩረው ሊሰሩ ይገባል ሲሉም አመልክተዋል። የመቀሌው ዘጋባች ዘጋቢያችን ሙልጌታ አጽብሃ ነዋሪዎችን አነጋግረዋል። የሕዝባዊ ወያነ ሐርነት ትግራይ ሕወሓት አመራሮች በፓርቲው ዳግም ምዝገባና ድርጅታዊ ጠቅላላ ጉባኤን በተመለከቱ ጉዳዮች ላይ ለሁለት ተከፍሎ እየተወዛገቡ ባሉበት ጊዜ ትላንት ማክሰኞ ከቀትር በኋላ በመቀለ የሰማዕታት ሐውልት አዳራሽ የፓርቲው ጉባኤ ተጀምሮ እየቀጠለ ይገኛል። የፓርቲው ምክትል ሊቀመንበር ጨምሮ አስራ አራት የማዕከላዊ ኮሚቴ አባላት የተቃወሙትና የድርጅቱ የማዕከላዊ ቁጥጥር ኮሚሽንም ራሱን ያገለለበት ይኸው ጉባኤ በተሻሻለው የፖለቲካ ፓርቲዎች አዋጅና አዋጁን መሰረት አድርገው በወጡ መመሪያዎች መሰረት ሕጋዊ የዝግጅት ሂደት ያልጠበቀ መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድም እውቅና የነፈገው ነው። ጉባኤው በሚካሄድበት የትግራይ ክልል ዋና ከተማ መቀለም የአሜሪካ ድምፅ ያነጋግራቸው አስተያየት ሰጪዎች በሕወሓት የፖለቲካ አመራሮች መካከል የተፈጠረውን የተካረረ ልዩነትን እንዳሳሰባቸው ገልጸዋል። ከአስተያየት ሰጪዎች መካከል የሆኑት አቶ ብሩክ ኪሮስ በሁለት ቡድኖች በተከፈለው የፓርቲው አመራሮች መካከል መካከል የሚታየው የመግለጫዎች ምልልስ ከፈጠረው ውጥረት በተጨማሪ በፌዴራል መንግስት ተቋማት የሚሰጡ ምላሾች ዳግም ግጭት እንዳይቀሰቅስ ስጋት አለን ብለዋል። ጉባኤው መካሄዱ ሳይሆን ችግሩ ንትርኩ ነው። አሁን ያስፈራል በልህ የተሞላ ነገር ስለሆነ ስጋት የፈጠረብንና ጊዜው መስተዳደሩና የትፒኤልኤፍ ሁለቱም በሰላም ቢጨርሱት መጀመር መጀመር ታርሱ በሳቸው እዚህ ጋር ተነጋግረው መፍትሄ ቢያመጡና ከዛው አስፈላጊ ከሆነም ጉባኤውን በሰላም ሁሉ እሷን ፈቅዶበት በሰላም ቢካሄድ ደስ ይለናል። ለለውጥ እስከሆነ ምንም ችግር የለውም። በብልጽግና የሚሰጠው መግለጫና በህወሓት የሚሰጠው መግለጫ ጥሩ አይመስልም። እስካሁን በተስፋ እየጠበቅን ነበር። እነዚህ ተፈናቃይ ህዝቦቻችን ይመለሳሉ ብለን እየጠበቅን ነበር። አሁን ግን በጣም አስጊ ሁኔታ ነው ያለው። አይ ቲንክ መግለጫው ላይ እንደሰማሁት ከሆነ ፕሪቶሪያ እንደተነካነው የምናስበው እያሉ ነው። ይሄ ነገር ቢስተካከል እና ስጋት እሱ ነው። ፕሪቶሪያው እንዳይፈርስ ነው ስጋታችን። ተመልሰን ወደ ችግር መግባት አንፈልግም። በሰላም ቢዩ ጨርሱት ደስ ይለናል። አቶ ካሕሱ ታደሰ የተባሉ ሌላ አስተያየት ሰጪም አመራሮቹ ለሕዝብ እናስባለን የሚሉ ከሆነ በሰከነ መንገድ ተወያይተው ችግራቸው ሊፈቱ ይገባል ብለዋል። እንደ የትግራይ ነዋሪ ማለት ነው ያለውን ነገር በችግሩን በሰላማ መንገድ መፍታት ነው እንጂ መግለጫ የሚፈታ ነገር ነው። የሆነ ሆኖ ለህዝብ የሚጠቅም ነገር ቢሰሩ ይሻላል። በዛ በዛ መግለጫ በመስጠት ህዝብን ማደናገርም ጥሩ አይደለም። ለህዝብ ብለ ለእናት ጀጋኖ የወለደችው እናት ብለ በሰላማ መንገድ መፍታት ይሻላል። ከጦርነት የሚመጣ ነገር ምንም ትርፍ የለም በሰላማዊ መንገድ ቢፎት ይሻላል የሚል ነ ዙሮ ዙሮ ጦሱ የህዝብ ላይ ነው የሚያልፍ ጋር በፖለቲከኞች የደረሰ ነገር በነዋሪ ነው የሚደርስ ሌላው አስተያየት ሰጪ መምህር ሽሻይ ክንፈ ደግሞ ክፍፍሉ በፈጠረው ውጥረት ምክንያት ለሚመጣ መዘዝ ተጠያቂው የፓርቲው አመራር ይሆናል ሲሉ አሳስበዋል አደጋ የሚፈጥር ከሆነ የፕሪቶሪያ ውሉን የሚያፈርስ ከሆነ እንደገና የትግራይ ህዝብ ሰላምና ጸጥታን የሚያናጋ መስሎ ይሰማኛል በእኔ በኩል ሁሉም የትግራይ ህዝብ በንቃት በመገንዘብ መጠንቀቅና በዚያ የመሳተፍ ሰዎች አደብ ማስያዝ አለበት ብዬ አምናለሁም። የህግ ምሁሩ አቶ ሙስጠፋ አብዱ በበኩላቸው አንድ ፓርቲ የጠራው ድርጅታዊ ጠቅላላ ጉባኤ የውስጥ ጉዳይ መሆኑን ጠቅሰው አነጋጋሪ መሆን አይገባውም ነበር ሲሉ ተችተዋል። እየተካሄደ ያለው ጉባኤ ነው። ሆኖም በፍጹም የሚያጨቃጭቅና የሚያናተርክ ነገር በሌለበት ጉዳይ ነው እየተጨቃጨቅ የለው የፓርቲ ጉባኤ አፍተሮል የፓርቲ ጉባኤ ነው። ብልጽግና አይመለከተውም። ፌዴራል መንግስት አይመለከተውም። ማንም አይመለከተውም። ምክንያቱም የፓርቲ ጉባኤ ነው። የፌዴራል መንግስትን እዚህ ጋር ጠልቆ ገብቶ አካሄድ አታካሄድ ማለት አልነበረበትም። እንደ አቶ ምስጦፋ አስተያየት የውዝግቡ አንድ መነሻ የሆነው የህወሀት ህጋዊ ሰውነት መመለስና ምዝገባ ጉዳይ ከፌዴራል መንግስት ጋር ግጭት በዘላቂነት ለማቆም በተስማሙበት የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት መመለስ ያለበት ነው። ሆኖም የህወሀት አመራሮች ይህ ተፈጻሚ እንዲሆን አልሰሩም ያሉት የህግ ምሁሩ ችግሩን በዚህ ምክንያት የተፈጠረ ነው በማለት አስረድተዋል። ዛሬም የቀጠለው የህወሀት ይ አመራሩን በማስተካከል ፓርቲው የማዳን የትግራይ ህዝብን ከጥፋት የመታደግ ተልእኮ እንዳለው ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በትናንቱ የመክፈቻ መርሃ ግብር ላይ ተናግረዋል። በህወሓት አመራሮች ክፍፍል ውስጥ የክልሉ የጸጥታ ኃይሎች ውግንና እንደማይኖራቸው የተገለጸ ሲሆን ማንኛውም አለመግባባት ወደ ጸጥታ ችግር እንዳያመራ በሚል ለተወሰነ ጊዜ ድጋፍም ሆነ የተቃውሞው ሰልፍ መከልከሉን የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌትናንት ጀኔራል ታደሰ ወረደ ባለፈው ሳምንት እሁድ ማስታወቃቸው ይታወሳል። የምርጫ ቦርድ እውቅና ያልሰጠው ይህ ጉባኤ ሕወሓት በፕሪቶሪያው የሰላም ስምምነት መሠረት የገባው ግዴታ በተጨባጭ ተግባር የደመሰሰበት ነው ብለዋል። የመንግሥት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉም የትግራይ ህዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉም አካሄዱን የኮነኑት ሚኒስትሩ የመጨረሻው የጥፋት መንገድ ነው፣ ለዚህም ደግሞ ብቸኛው ተጠያቂ ራሱ ይሆናል ብለዋል። ጉባኤው ለብዙሀን መገናኛ ዝግ ሲሆን በረፍት ሰዓት ከጉባኤው ተሳታፊዎች አስተያየት ለማካተት የተደረገው ጥረት ለጊዜው አልተሳካም። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአሁን በፊት ጉባኤ ማካሄድ ጦርነት አያመጣም ሲሉ ገልጸው ነበር። ጠቅላላው ጉባኤው የሚረዳን ውስጣችን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሂደውና ቦርዱ ጠቅላላ ጉባኤው ካልተቀበለው ድገሙና አካሂዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ማለታቸው ይታወቃል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።